ሶማሊያዋ በርዳሌ ከተማ የሚገኘው የኢትዮጵያ ጦር ባለፈው ሳምንት የሕክምና ቁሳቁስ የጫነ አንድ የኬንያ አይሮፕላን አየር ላይ እንዳለ መጥቶ መጣሉን የተለያዩ ምንጮች ለአሜሪካ ድምጽ ገልጸዋል። አይሮፕላኑ ውስጥ የነበሩ ስድስት ሰዎች በአደጋው መሞታቸው ተነግሯል። የሶማሊኛ አገልግሎት ባልደረባችን ሃሩን ማሩፍ ያጠናቀረውን የዚህን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ገቱ የተከሰተው ከምድር ወደ ሰማይ የሚወነጨፍ የአየር መቃወሚያ ሚሳይል የተጠመደበት ወታደራዊ ተሽከርካሪ ከአውሮፕላኑ ማኮብክቢያ ስፍራ ስለነበር ሊያርፍ የነበረው አውሮፕላን ማረፉን ትቶ ተመልሶ ከሄደ በኋላ ነው። ባለስልጣናቱ እንዳስረዱት አውሮፕላኑ ቆይቶ አውሮፕላኑ ቆይቶ በወታደራዊ ተሽከርካሪ ላይ በሮ ለሁለተኛ ጊዜ ለማረፍ ሞክሮም ነበር ከዚያ በኋላ ነው እንደ አይንማኞች እና እንደ ሶማሊያ ባለስልጣናት ምስክርነት የአየር መቃወሚያ ሚሳኤሉን የሚያንቀሳቅሰው የኢትዮጵያ ወታደር በተደጋጋሚ ተኩሶ አውሮፕላኑን የመታው። አውሮፕላኑ የጫነውን የሕክምና ቁሳቁስ ለመረከብ ከማረፊያው ሆነው ይጠባበቁ ከነበሩ ሰዎች ውስጥ የከተማይቱ የማህበራዊ ጉዳዮች ኃላፊ ወይዶ አሊ ሐሰን አንዱ ናቸው። አውሮፕላኑ ሊያርፍ ከነበረበት ስፍራ ከባድ መሳሪያ የተጠመደበት ተሽከርካሪ ቆሞ ነበር። አውሮፕላኑ ሊያርፍ ዝቅ በሚልበት ወቅት ከተሽከርካሪው ጋር እንዳይጋጭ ስንልም ዘግተን ነበር ይላሉ ወይዶ አሊ ሐሰን። አውሮፕላኑ ማረፉን ትቶ ተመልሶ መብረር በጀመረ ጥቂት ሰከንዶች ውስጥ ታዲያ የአካባቢው ሰው ቴክኒካል በሚል ስም ከሚጠራው ወታደራዊ ተሽከርካሪ ላይ በርካታ ተወንጫፊ ሚሳይሎች ተተከሱ። ብዙም ሳይቆይ አውሮፕላኑ በሳት ሲጋይና ከማረፊያው አቅራቢያ ሲከሰከስ ተመለከትን ብለዋል ወይዶ አሊ ሐሰን። የከተማይቱ የማህበራዊ ጉዳዮች ኃላፊው የሰጡትን ቃል ትክክለኝነት ለደህንነታቸው ሲሉ ስማቸው እንዳይገለጥ እየጠየቁ አንድ የግዛቲቱ ባለስልጣንና ሌላ የአቪዬሽን ባለስልጣንም አረጋግጠዋል። መምጣቱን የማያውቁት አውሮፕላን ሲያንዣብብ ከወታደሮቹ ዘንድ ስጋት ፈጥሮ ነበር ያሉት ደግሞ ለኢትዮጵያ ቅርበት ያላቸው ምንጮች ናቸው። የአደጋውን መንስኤ ሲያብራሩ ሚሳይሉን የተኮሰው ወታደርም ወደዚያ ከመጣ ገና ሀያ ቀናት ብቻ መቆየቱን ጨምረው አስረድተዋል። የሶማሊያ፣ የኬንያና የኢትዮጵያ መርማሪዎች ያሉበት ቡድን ምርመራ መጀመሩም ተገልጧል። ቡድኑ አደጋው ወደ ደረሰበት ስፍራ በመሄድ ሁኔታውን እንደሚያጣራ ንብረትነቱ የኬንያው አፍሪካን ኤክስፕሬስ ኩባንያ ከሆነው ኢ 120 አውሮፕላን የአደጋ ጊዜ ድምፅ መቅረጫ መሳሪያ ከስፍራው መኖሩን የአካባቢው ባለስልጣናት አረጋግጠዋል። እርሱን ከእጅ ማስገባት ጨምሮ አስፈላጊውን ምርመራ እንደሚያካሄድም ተነግሯል። ስፍራው መርማሪ ቡድኑ እስከሚደርስ ለጊዜው ማንም ሰው እንዳይገባ ተደርጎ መታጠሩም ተገልጧል። ሶማሊያ በኮሮና ቫይረስ ወረርሽኝ ሳቢያ ዓለም አቀፍና የሀገር ውስጥ በረራዎችን ብታግድም የሕክምና ቁሳቁሶችን የጫነውና አንድ መንግስታዊ ያልሆነ የረድሬ ድርጅት የተከራየው አውሮፕላን ግን የአንድ ቀን የማረፍ ፍቃድ ተሰጥቶት እንደነበር ታውቋል። ይበንዲ እንዳለ አውሮፕላኑን ተኩሶ የጣለው ወታደር በሶማሊያ በተሰማራ የአፍሪካ የሰላም አስከባሪ ሀይል አሚሶም ስር ከታቀፉ ኢትዮጵያ ወታደሮች ውስጥ ያለመሆኑን አሚሶ ጨምሮ ሌሎች በርካታ ምንጮች ገልጠዋል። ቁጥራቸው አራት ሺህ የሚሆኑ ወታደሮቿ በአሚሶም ስር በሶማሊያ የሰላም ማስከበር ስራ ያሰማራቸው ኢትዮጵያ ከአሚሶም ውጭ የሚንቀሳቀሱ ወታደሮቿ ቁጥር ግን ከዚያም የሚበልጥ መሆኑ ተዘግቧል። ወታደሮቹ በሁለቱ ሀገሮች ሶማሊያና ኢትዮጵያ የትብብር ስምምነት መሰረት የሚንቀሳቀሱ መሆናቸው ቢገለጥም ከአሚሶም ውጭ ያሉ የኢትዮጵያ ወታደሮች ከዚያ መኖር ህጋዊነት ግን የተቃዋሚው የብሔራዊ ፓርቲዎች መድረክ መሪ የቀድሞ የአገሪቱ ፕሬዝዳንት ሸሪፍ ሼክ አህመድን ጨምሮ ከአንዳንድ ቡድኖች ዘንድ ውዝግብ አስነስቷል። ይህ በእንዲህ እንዳለም የአደጋውን መንስኤ ለማጣራትና ወደፊትም መሰል አደጋ እንዳይገጥም ለማድረግ በመካሄድ ላይ ያለውን ምርመራ ውጤት በመጠባበቅ ላይ መሆኑን የሶማሌ መንግሥት አስታውቋል።